here yeah, yeah, at America Dimms Radio in Abeno. That concludes stands as a testament to the power of political unity. Let us now resume the onward march towards economic integration, development, progress, growth, and shared prosperity. <laughs> A lack of solidarity is very disconcerting. How can we escape and shirk the question that is that not to take show solidarity with this brotherly country? to speak bluntly and frankly, but it's outside the countries that are victiming themselves? <laughs> እኚህኛው ደግሞ የኮሚሽኑ ሊቀመንበር ሙሳፋቂ መሀማት ናቸው። ዝርዝሩን በለቱ አቢሪስ ይዘናል። ምዕራብ ኦሮሚያ ውስጥ የሚንቀሳቀሱ ሸማቂዎችን ለማነጋገር የአገር ሽማግሌዎችና ምሁራን ጋር ወደ አካባቢ መሄዳቸውን የክልሉ መንግሥት ኮሚኒኬሽን ጉዳዮች ቢሮ ገለጡ። የዚህንም ዝርዝር ይዘናል። አድማጮች መጽሔት ይመለከተዋል። ጤና ስጥልኝ፣ እንደምናመሻችሁ። ክብራትና ክብራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ የካቲት 2 2012 ዓ ምት ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። እኔም አዳነች ፍሳዬ ዜናውን አነባለሁ። ከቴክኒክ አቀናባሪ ብርሃን ኃይሉና ከስርጭት መሐንዲሱ ጆ ጊል ጋር እስከ አራት ሰዓት አብረናችሁን ዘልቃለን። አሁን ከአዳነች ፍሳዬ የሰዓቱን ያለም ዜና። በቅድሚያ ርዕሰ ዜናዎች። የአፍሪቃ ህብረት ትናንት ዓመታዊ ጉባኤውን ሲጀምር በአፍሪቃ ዙሪያ እየተስፋፋ ያለውን ግጭት በመፍታት ተግባር ድርጅቱ ቀዳሚ ሚና እንዲይዝ ለማድረግ የአፍሪቃ ሀገራት መሪዎች ቃል ገቡ። ቻይና ውስጥ በኮሮና ቫይረስ የሞቱት ሰዎች ብዛት ከዘጠኝ መቶ በላይ መድረሱ ታወቀ። ፓራሳይት የተባለው የደቡብ ኮሪያ ፊልም በዘጠና ሁለተኛው የአካዳሚ ሽልማቶች ትልቅ ድል በማግኘቱ ደቡብ ኮሪያውያን ደስታቸውን እየገለጹ ነው። አሁን ዝርዝር ዜና። የአፍሪቃ ህብረት ትላንት ዓመታዊ ጉባኤውን ሲጀምር በአፍሪቃ ዙሪያ እየተስፋፋ ያለውን ግጭት በመፍታት ተግባር ድርጅቱ ቀዳሚ ሚና እንዲይዝ ለማድረግ በጉባኤው የተገኙት የአፍሪቃ ሀገራት መሪዎች ቃል ገብተዋል። የሁለቱ ቀናት ጉባኤ ዋና ነጥብ ሳይለንሲንግ ደ ጋን የተኩሱን ድምፅ ማጥፋት የሚል ነው። ከዚህ ቀደም ይካሄዱ በነበሩት የድርጅቱ ጉባኤዎች የአፍሪካ ህብረት አሰራርን በመለወጥ ላይ እያተኩሩ እንደነበር ተገልጿል። የገንዘብ አመዳደብ መሰረትን፣ የአህጉሪቱ ነጻ ገበያ ቀጠና መተግበርን ባካተቱ ጉዳዮች ላይ ያተኩር እንደነበር፣ አሁን ግን ከዛ ለየት ማለቱ ተዘግቧል። የአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳ ፋቂ ባደረጉት የመክፈቻ ንግግር ስለ አህጉሪቱ የጸጥታ ሁኔታ የጨለመ ገጽታ አስቀምጠዋል። አሸባሪነትን፣ በማህበረሰቦች መካከል የሚካሄድ ግጭትንና በቅድመና በድህረ ምርጫ የሚከሰቱ ቀውሶችን እንደ ምሳሌ ጠቅሰዋል። በአብይ ርዕሳችን ሰፋ ያለ ዘገባ ይኖረናል። ቻይና ውስጥ በኮሮና ቫይረስ የሞቱት ሰዎች ብዛት ከ ዘጠኝ መቶ በላይ መድረሱ ታውቋል። ብሪታንያ ላይ የኮሮና ቫይረስ በሽተኞች ቁጥር በመጨመሩ ቫይረሱ በህዝብ ጤንነት ላይ ከባድ አደጋ ነው ሲል መንግስት ለማወጅ ተገዷል። የቻይና ባለሥልጣኖች በገለጹት መሠረት ትላንት እሁድ ዘጠና ሰባት ሰዎች በበሽታው ሞተዋል። በአጠቃላይ ዘጠኝ መቶ ሰዎች ሞተዋል፣ ሶስት ሺህ ስልሳ ሁለት አዲስ በሽተኞችም ተገኝተዋል። የመዛመቱ መጠን የቀነሰ መስሎ ነበር። ነገር ግን የነበረውን ተስፋ ቀልብሷል። የቻይናው ፕሬዚደንት የቻይናው ፕሬዚደንት ሺዣፒንግ ዛሬ ቤይዢንግ በሚገኝ ሆስፒታል ተገኝተው ከበሽተኞችና ከህክምና ሰራተኞች ጋር ተገናኝተው ተነጋግረዋል። ብሪታንያ አራት አዲስ በሽተኞች እንደተገኙ ገልጻለች። ቫይረሱ የተገኘባቸው የሀገሪቱ ተወላጆች ስምንት ደርሰዋል ማለት ነው። ሪቻርድ ግሪን ያጠናቀረውን ዘገባ ሰለሞን አባተ ያቀርበዋል። የወረርሽኙ መቀስቀሻና ማዕከል የሆነችው የሁቤይ በሚሊዮኖች የሚቆጠሩ ነዋሪዎች አሁንም እንዳይገቡና እንዳይወጡ እንደተደረጉ ሲሆን የምግብ እጥረት እያጋጠማቸው መሆኑን በመግለጽ ማማረር ጀምረዋል። በከተማይቱ ውስጥ የአገልግሎት ማቅረቢያው መንገድ የተዳከመ መሆኑን፣ ዋጋ መወደዱንና ሰራተኛ መጥፋቱን የንግድ ባለሥልጣኑ ዋን ቢንግ ተናግረዋል። ቡፈን በአካባቢው የመደናገጥና በፍርሃት የተሞላ የተገኘውን ሁሉ እያግበሰበሱ የመግዛት ሁኔታ መታየቱን ነው ባለሥልጣኑ የሚናገሩት። አትክልት፣ ጥራጥሬና የእህል ዘሮች ዘይትና ስፓጌቲን የመሳሰሉ ፈጣን ምግቦችም ከየመደርደሪያው ላይ አልቀዋል። የቻይና ማዕከላዊ ባንክ ወረርሽኙን ለመቆጣጠር እየተደረገ ያለውን ጥረት እያገዙ ያሉ የግል ንግዶችን ለመርዳት የ43 ቢሊዮን ዶላር ወጪ ከዛሬ ጀምሮ እያደረገ መሆኑን አስታውቋል። በሌላ በኩል በጃፓኗ ዮኮሃማ ዳርቻ ካለፈው ሳምንት ጀምሮ እንድትቆም እንደተደረገችውና ተሳፋሪዎቿም ላይዋ ላይ ባሉባት መርከብ ውስጥ ዛሬ ስድሳ ተጨማሪ ሰዎች ለቫይረሱ መጋለጣቸው መረጋገጡ ተነግሯል። ዳያመንድ ፕሪንሰስ በምትባለው መርከብ ላይ አንድ መቶ ሰላሳ ተሳፋሪዎች አሉ። መርከቧ ተለይታ እንድትቆም የተደረገው ተሳፍሮባት የነበረና ሆንግ ኮንግ ላይ የወረደ አንድ ሰው ኮሮና ቫይረስ ስለተገኘበት ነበር። እንግሊዝ ውስጥ አራተኛው ሰው፣ ስፓኝ ውስጥ ደግሞ ሁለተኛው ሰው ዛሬ ለኮሮና ቫይረስ የተጋለጡ ሲሆን ሁለቱም የስፓኝ ተጋላጮች ወደ ፈረንሳይ ሄደው የነበሩ እንደሆነ ታውቋል። አጣዳፊ የመተንፈሻ አካላት መታወክ ወይም ሳርስ የሚባለው ወረርሽኝ እዚያው ቻይና ውስጥ የዛሬ 18 ዓመት 8ሺ አንድ መቶ ሰው አሳምሞ 774 ሰው መግደሉ ይታወሳል። ኮሮና ቫይረስ እስካሁን ባለው ጊዜ ብቻ ከ900 ሰው በላይ መግደሉ ተገልጿል። አድማጮች ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ፓራሳይት የተባለው ፊልም ትላንት ማታ በተካሄደው የሆሊውድ የኦስካር ሽልማት ስነ ስርዓት ምርጥ ተንቀሳቃሽ ስዕል የሚል ሽልማት አግኝቷል። በፊልም የአካዳሚ ሽልማቶች 92 ዓመታት ታሪክ ውስጥ በእንግሊዝኛ ቋንቋ ያልተሰራ ፊልም እንዲህ አይነት ሽልማት ሲያገኝ ለመጀመሪያ ጊዜ ነው። የምርጥ ዳይረክተር የምርጥ ዓለም አቀፍ ተንቀሳቃሽ ስዕል ሽልማቶችን ጨብጧል። ዋንስ አፖን የታይምን ሆሊውድ ና ዲ አይሪሽማን የተባሉት ፊልሞችም ከፍተኛ ሽልማት አግኝተዋል። ፓራሳይት የተባለው ፊልም በዘጠና ሁለተኛው የአካዳሚ ሽልማቶች ትልቅ ድል በማግኘቱ ደቡብ ኮሪያውያን ደስታቸውን እየገለጹ ነው። ተንቀሳቃሽ ስዕሉ በምርጥነት የኦስካር ሽልማት በማግኘቱ የፊልሙ ዳይሬክተር ቦንግ ጁ ሆ ትልቅ ክብር ከሚሰጣቸው ሽልማቶች አንዱን ይዘው ነው ወደ ሀገራቸው የተመለሱት። ዳይሬክተሩ አራተኛውንና የመጨረሻውን የምርጥ ፊልምነት ሽልማት ሲቀበሉ ባደረጉት አጭር ንግግር የበቃኝ መስሎኝ ነበር አሁን ግን እስከ ንጋት ስጠጣ አድራለሁ ብለዋል። በዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የዲሞክራቶች መሪ ቻክ ሹመር ፕሬዚደንት ዶናልድ ትራምፕ እሳቸው ላይ በመሰከሩ ሰዎች ላይ እየወሰዱ ያሉትን የበቀል እርምጃ እንዲመረምር የመከላከያ ሚኒስቴር ተግባርን የሚከታተለውን ክፍል ጠይቀዋል። በፕሬዚዳንቱ ላይ ምርመራ ይካሄድ በነበረበት ወቅት በመሰከሩባቸው ሰዎች ላይ የበቀል እርምጃ መውሰድ አሳፋሪና ህገወጥ ተግባር ነው ብለዋል። ቻክ ሹመር ሰባ አራት ዋና ተቆጣጣሪዎች የትራምፕ አስተዳደር ስለፈጸመው ጉድለት ባጋለጡ የፌዴራል ሰራተኞች ላይ ማንኛውም አይነት የበቀል እርምጃ ተወስዶ እንደሆነ እንዲመረምር ሹመር ጠይቀዋል። በተለይ ግን ትራምፕ በዋይት ሀውስ ቤተ መንግስት የብሔራዊ ጸጥታ ካውንስል የኡክራይን ጉዳይ ጠቢብ ሆነው ይሰሩ የነበሩት አሌክሳንደር ቬንመን ከስራ ማባረራቸውን በሚመለከት ሹመር ትኩረት ሰጥተዋል። በመጨረሻም የዩናይትድ ስቴትስ ዲሞክራቶች በሚያካሂዱት የቀዳሚ ምርጫ ውድድር የቤንድ ኢንዲያና ከንቲባ የነበሩት ፒት ቡድጄጅ በተወካዮች ቁጥር ቀዳሚ ቦታ በመያዛቸው ነገ በሚደረገው የሀገሪቱ የመጀመሪያው ቀዳሚ ምርጫ ይገባሉ። የአዮዋ ዴሞክራሲያዊ ፓርቲ በኮምፒውተር ብልሽት ምክንያት ተፋልሶ የቆየውን የምርጫ ውጤት ይፋ አድርጓል። ቡድጅጅ ከአዮዋ 41 ተወካዮች 14ቱን ይዘዋል። የቬርመንት ሴነተር በርኒ ሳንደርስ 12፣ የማሳቹሴትስ ሴነተር ኤልዘቤት ዎረን 8፣ የቀድሞው ምክትል ፕሬዚደንት ጆ ባይደን ስድስት። የሚኒሶታ ሴኔተር ኤሚ ክሎቤሸር ደግሞ አንድ ተወካይ አግኝተዋል። በመጨረሻው በመጪው ሐምሌ ወር ሚሊዋኪ በሚደረገው የዲሞክራሲያዊ ፓርቲ ጉባኤ ድርጅቱን ወክሎ ለፕሬዚዳንትነት ለመወዳደር ለመመረጥ 1990 ተወካዮችን ማግኘት ያስፈልጋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። አዳነችን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀምረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አቢር እስከ ማለፋችን በፊት ታዲያ ቆየት ብለው ከሚሰሙ ዘገባዎች አንዱን ለቅምሻ አንበጥ የሀገሪቱን ጸጥታ ማስከበር ያለበት ሌላ አካል የለም። ታጥቆ መንቀሳቀስ ያለበት ግን ደግሞ ጥያቄ ያለኝ ጥያቄ ያልተመለሰም። ስለዚህ መታጠቅ ያለብኝ ታጥቆ እዛ የገባው ሀይል ትጥቃችሁን አስቀምጡና ቁጭ ብለን እንነጋገር፣ ያልተመለሰ ጥያቄ ካለ ያልተፈታ ጉዳይ ካለ በጋራ እንነጋገር ተብሎ እድል ተሰጥቷል። ያንን እድል ተጠቅሞ ወደ ሰላማዊ መንገድ መጥቶ መነጋገር የሚፈልግ ከሆነ ዛሬ በራችን ግን አሁን የኦሮሚያ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ጌታያቸው ባልቻ ናቸው። ዝርዝሩንም በመጽሔት ክፍለ ጊዜ እናቀርባለን። አድማጮች አሁን በቀጥታ ወደ ዕለቱ ምጣኔ ሀብታዊና የገንዘብ አቅም ያላቸው የአፍሪካ ህብረት አባል አገሮች በሰው ሰራሽም ሆነ በተፈጥሮ አደጋ ለተመቱ አባል አገሮች ወንድማዊ ትብብር መንፈጋቸው እጅግ አሳሳቢ ነው ሲሉ የህብረቱ ኮሚሽን ሊቀመንበር ሙሳ ፋቂ ነቀፉ። ያለፈውን ዓመትም ፈታኝ እንደነበረ ገልጠዋል። የህብረቱን የወቅቱ ሊቀመንበርነት ከግብጾቻቸው አብዱልፋታህ ኤልሲሲ የተረከቡት የደቡብ አፍሪካው ፕሬዚዳንት ሲሪል ራማፖሳ ደግሞ ለምጣኔ ሀብታዊ ውህደትና ለልማት አባል አገሮች እንዲተጉ ጥሪ አቅርበዋል። የፍልስጤምና እስራኤልን ጉዳይ፣ ስምምነቶች፣ የኮሮና ቫይረስ ወረርሽኝንም በመሪዎቹ ከተነሱ ጉዳዮች ስሞናቸው ተገልጠዋል። መለስካቸውማ ዝርዝሩን ይዟል። በሰላሳ ሶስተኛው የአፍሪካ ህብረት መደበኛ የመሪዎች ጉባኤ መክፈቻ ላይ ንግግራቸውን ያሰሙት የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ ማማት ያለፈው ዓመት ለአፍሪካም ሆነ ለመላው ዓለም የሰላምና የረጋ ዓመት እንዳልነበር አስታውሰዋል። አዲሱ ዓመትም የጀመርነውን ፍዳና መከራ ፍጻሜ የሚያሳዩ ምልክቶች የሉበትም ይላሉ ማማት። እነዚህን ፈተናዎች ለመቋቋም ዛሬም የሚታዩትን ተግዳሮቶችም ዘርዝረዋል። በተለይም በአፍሪካ የተለያዩ አካባቢዎች በየጊዜው የሚያቆጠቁጠው አሸባሪነት የአያሌ ሰዎችን ሕይወት እየቀጠፈና እያመሰቃቀለ ነው። ራሱን ሲቆረጥ በዕጥፍ ቁጥር በሚያራባ አውሬ የመሰሉት አሸባሪነት የዓለምን ማኅበረሰብ ሕሊናን የተገዳደረና ጨርሶ መጥፋት ያለበት ካንሰር እንደሆነም ሊቀመንበሩ አመልክተዋል። ይህ ከፍ ያለ አደጋ አንዳንድ አገሮችን ጨርሶ ሊያጠፋ የተቃረበና ከሰሜን አፍሪካ እስከ ሞዛምቢክ በሚገኙ የአፍሪካ አገሮች በሚሊዮኖች የሚቆጠሩ ሕዝቦችን እያተራመሰ እንደሆነ ጠቁመው የመፍትሄውን መራቅም አመላክተዋል። በእርግጥ ይህ የወንድማማችነት ትብብር መጓደል በእጅጉ የሚያደናግርና የሚረብሽ ጉዳይ ነው። ከእነዚህ ወንድማማች ሀገሮች ጋር ሊኖሩ የሚገባውን የመተባበር ጉድለትን ጥያቄ እንዴት ማምለጥ ወይንም መሸሽ ይቻላል? ኅብረቱ እስከሚያውቀውና እውነቱንም በግልጽ መናገር ከተፈለገ የችግሩ ሰለባ ከሆኑ ሀገሮችና ከሩዋንዳ እንዲሁም ከምዕራብ አፍሪቃ የኢኮኖሚ ማኅበረሰብ ሀገሮች ውጪ ምጣኔ ሀብታዊ፣ ሎጂስቲካዊም ሆነ ወታደራዊ አቅም ካላቸው የአፍሪካ ሀገሮች አንድም እነዚህን ሀገሮች ለመደገፍ ጣቱን ያነሳ ሀገር የለም። እነዚህ በተለያዩ ችግሮች የተመቱ ሀገሮች ደግሞ የወንድም ሀገራትን ድጋፍ ይጠብቁ ነበረ። የአህጉሪቱ ከተለያዩ ችግሮቿና ከሚያጋጥሟት ፈተናዎች በፍጥነት ለማሰላላት እንቅፋት የሆነውም የመደጋገፍ ጉድለት እንደሆነም ማማት ጠቁመዋል። የዚህ ወንድማዊ ድጋፍ የመጓደል ጉዳይ የአጠቃላይ ሀጉራዊ የማንሰራራት ጉልበትና ከጥቃት ራሳችንን የመከላከል ሥርዓታችንን ደካማነት የሚያመላክት ነው። ይህ አፍሪካዊ መተጋገዝና መረዳዳት ዓለም አቀፋዊውን ትብብርና አጋርነት የሚመራ ቢሆን ከፍተኛ ምኞቴ ነው። የዚህ ማንሰራራት ብቃታችን በዚምባብዌ ማላዊና ማዳጋስካር በተፈጠረ የጎርፍ አደጋ በእጅጉ ተፈትነዋል። እነዚህ ብቻ አይደሉም። በኬንያ ኢትዮጵያና በሌሎች አገራት የደረሰው የበረሃ አንበጣ ወረራም ሌላው ፈተና ነው። የአፍሪካ ኅብረት ኮሚሽን ሊቀመንበር ዓለምን ከፈተና የከተታት አንዱ ነው ያሉት ደግሞ የምዕት ዓመቱ ስምምነት በሚል የሚጠራውን በፍልስጤምና በእስራኤል ጉዳይ ላይ አሜሪካና እስራኤል የደረሱበትን ስምምነት የሚያመለክተውን ሰነድ ነው። በሳቸው አባባል ይህ አዲስ የስምምነት ሰነድ የዓለም ሰላም በቀላሉ ተሰባሪ ለመሆኑ አንድ ጥሩ ምሳሌ ነው። ይህ ስምምነት በጉዳዩ ላይ የተባበሩት መንግስታት ድርጅት ልዩ ልዩ ውሳኔዎችና የአፍሪካ ኅብረትንም ስምምነቶች የሚጥስ እንደሆነ አስረድተዋል። ይህም በተመለከተ የህብረቱ ተተኪ ሊቀመንበር የሆኑት የደቡብ አፍሪካ ፕሬዚዳንት ሴሪል ራማፎዛ ባደረጉት ንግግር ስለ ስምምነቱ ይህን ብለዋል። በዩኤስ አሜሪካ ለፍልስጤማውያን የተዘጋጀውን ዕቅድ እንደሰማሁና እንዳነበብኩት ከሆነ እኛ ደቡብ አፍሪቃውያን ያሳለፍነውን ታሪክ አግዝፎ የሚያስታውስ ነው። የአፓርታይድ አገዛዝ ባንዶ የባንቶስታን ሥርዓት በደቡብ አፍሪቃ ሕዝብ ላይ ጭኖ ነበረ። ይህንን ዕቅድ ተግባራዊ ሲያደርግም የአፓርታይድ አገዛዝ ደቡብ አፍሪቃውያንን አላማከረም። ይህንን ሲያደርግም እጅግ ጨቋኝ ከነበረው ይዘቱ ጋርም ነበር። ዛሬ ከፍልስጤማውያን ወንድሞቻችንም ሆነ ከአረብ ሊግ መሪዎች የምንሰማው ይህ ዕቅድ ከሚመለከታቸው ሁሉ በተለይም ከፍልስጥማውያን ጋር ምክክር የተደረገበት አይመስልም። የባንቱስታን አይነት መዋቅርን ይመስላል። ሲሪል ራፋሞዛ በንግግራቸው መጨረሻ ኅብረቱ አገሪቱን ለመለወጥ ማድረግ አለበት ያሉትንም በጥሪ መልክ አቅርበዋል። to the power of political unity. Let us now resume. ህብረታችን፣ የፖለቲካው ጥምረታችን ኃይል ምስክር ነው። አሁን ወደፊት እንራመድ፣ ወደ ምጣኔ ሀብታዊ እድገት፣ ወደ ልማትና ፍትሐዊ ክፍፍል እንጓዝ። አህጉራችን ያለ ጥርጥር ሽቅብ እየወጣች ነው። በእርግጥም በደቡብ አፍሪካዊው አብዮተኛ እንደተገለጸው እንደገና የመታደስ ጊዜ ነው። የምንፈልጋትን አፍሪካን እንገንባ። ጥመንጆች ጸጥ ይበሉ። ሰይፎቻችን ቀልጠው ማረሻ ይሁኑ ጦሮቻችንም የመጎንደያ መቀስ ይሁኑ። በሰላሳ ሦስተኛው የህብረቱ የመሪዎች መደበኛ ጉባኤ ላይ የመክፈቻ ንግግር ያደረጉ ብዙዎች ናቸው። የመንግሥታቱ ድርጅት ዋና ጸሐፊ አንቶኒዮ ማኑዌል ዲ ኦሊቬራ ጉተሬዝም ጠመንጃዎቹን ዝም ማሰኘት የሚለውን የጉባኤውን መሪ ቃል በመንተራስ የዚህ ኃይለ ቃል ምፍጢር የማታ ማታ ጉዳዩ የሰላምና የደህንነት ጥያቄ ብቻ እንዳልሆነና አካታችና ዘላቂ ልማት እንዲሁም የሰብአዊ መብቶችን ማረጋገጥ እንደሆነ አብራርተዋል። ጉባኤው ዛሬ እንደሚጠናቀቅ ይጠበቃል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ወደ ምዕራብ ኦሮሚያ ውስጥ እናል ምዕራብ ኦሮሚያ ውስጥ የሚንቀሳቀሱ ሸማቂዎችን ለማነጋገር የአገር ሽማግሌዎችና ምሁራን ወደ አካባቢ መሄዳቸውን የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ ገለጡ። ኃላፊው አቶ ጌታቸው ባልቻ ለአሜሪካ ድምጽ በሰጡት ቃል ጥያቄ ያለው አካል ካለ አሁንም ለመነጋገርና ችግሮችን በሰላማዊ መንገድ ለመፍታት በራችን ክፍት ነው ብለዋል። ከሸማቂዎቹ እስካሁን ምላሽ ያለመሰጠቱንም ኃላፊው አመልክተው በማንኛውም ሰዓት ውይይት ተደርጎ እርቅና ሰላም ለማውረድ መንግስት ፍላጎት እንዳለው ግን ተናግረዋል። አቶ ጌታቸው ባልቻን ያነጋገረው ናኮል መልካ ተከታዩን አድርሶናል። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ጥር 25 2012 ዓ.ም በህዝብ ተወካዮች ምክር ቤት ፊት ቀርበው በነበረ ጊዜ አንድ እንደራሴ ስለ ምዕራብና ደቡብ ኦሮሚያ ጸጥታ ላነሱላቸው ጥያቄ ሲመልሱ መንግስት ችግሩን በሰላም ለመፍታት ፍላጎት እንዳለው ገልጸው ነበር። በወለጋ አካባቢ በጉጂ እንኳን የሚባለው የተለምዶ ነው። በጣም ቀንሷል። ጉጂ አካባቢ በነበረኝ ጉብኝትና እና ውይይት ህዝቡ በተደራጀ መንገድ ያንን አይነት ችግር መቀነስ መቻሉን ገልጾልኛል። ነገር ግን በምዕራብ ወለጋ አሁንም ተጨማሪ ስራ የሚጠይቁ ነገሮች አሉ። እንዴት ይፈታል ብለው ያስባሉ ለተባለው ቢፈታ ለሀገር ይበጀው እና መልካም የሆነው በሰላማዊ መንገድ ብቻ ወንድም ወንድሙን የሚገልበት ጊዜ እኛ ሀገር ማብቃት ስላለበት በጣም መልካሙ መንገድ በሰላማዊ መንገድ፣ በድርድር በንግግር ችግሩን መፍታት ጉዳዩ አሁን ያለበት ሁኔታ ለመጠየቅ ወደ ኦሮሚያ ክልል የመንግስት ኮሚኒኬሽንስ ጉዳዮች ኃላፊ አቶ ጌታቸው ባልቻ ደውዬ ነበር። የምዕራብ ኦሮሚያን ያለመረጋጋት ችግር በሰላማዊ መንገድ ለመፍታት የክልሉም ሆነ ፌዴራል መንግስት ቁርጠኛ መሆናቸውን የገለጹት አቶ ጌታቸው የመንግስት በር ለውይይት ክፍት መሆኑን ተናግረዋል። እስከ መጨረሻ ድረስ ችግሩን ለመፍታት ብንንቀሳቀስም በሰላማዊ መንገድ ወደ ሰላም መጥተው ወደ መድረክ ወደ ጠረጴዛ ዙሪያ መንግግር ስላልቀረቡ ይህንን ጉዳይ ለመፍታት በራችን ለሰላም ነው ምግብ አይሆንም፣ ግን የህግ የበላይነት የማስከበር ኃላፊነታችንን መወጣት አለብን ብሎ የፌደራል መንግስትና የክልሉ መንግስት የጸጥታ አካላት በተቀናጀ ሁኔታ በአካባቢው ሰላም የማስከበር ስራ ጀምሯል። ያም ሆነው ባለፈው ሳምንት የኦሮሚያ ብሔራዊ ክልላዊ መንግስት በአጠቃላይ ያለውን አቋም ገልጿል። ሰላማዊ የሆነ እንቅስቃሴ በሀገር አቀፍ ደረጃም በክልላችንም ለማረጋገጥ በዚህ ደረጃ ጥያቄ ያለው አካል ካለ አሁንም ለመነጋገር በሰላማዊ መንገድ ለመፍታት በራችን ክፍት ነው ብለን መግለጫ ሰጥተናል። ምላሽ አለ። ከዛ በኋላ አሁን የተገኘ ምላሽ የለም። ይሄ ብቻ መግለጫ መስጠት ብቻም ሳይሆን የሀገር ሽማግሌዎች፣ የአባገዳዎች እና የመጫ አባገዳ በአጠቃላይ ስምንቱ ዞኖች የአቀፈ አባገዳዎች እና ወለጋ እና ከአምቦ ዩኒቨርሲቲ ተውጣጡ ምሁራን በተገኙበት አንድ መድረክ ፈጥረናል። እነዚህ ኃላፊነትን ተከፋፍለን ገብተንበት ኩምሳ ድሪባ ወይም መሮ በሚባል ስም የሚጠሩ የሸማቂዎቹ የምዕራብ ዞን መሪ ከዚህ ቀደም ከመንግስት ጋር ለመነጋገር የገለልተኛና ሶስተኛ አካል ጣልቃ ገብነትን እንደሚፈልጉ መግለጻቸውን አስመልክቶም አቶ ጌታቸው ባልቻ ተከታዩም ብለዋል። ሶስተኛ አካል ነው ብዬ ነው የሚወስደው። ያኔም የሃሳቡን የሚያመጣው የኦሮሚያ አባ ገዳዎች ናቸው። ሃሳቡን የሚያመጡት ከሃሳቡን የመጣ ከምሁራን ነው። በባለቤትነትም ይህንን የእርቅ ሂደቱን ለመምራት ወደዛ የገቡትም እነሱ ራሳቸው ናቸው እና ሶስተኛ ወገን የሚባለው እንግዲህ በኦሮሞና በኦሮሚያ መካከል ያለው ክፍተት ካለ የኦሮሚያ መንግስትና የኦሮሞ ህዝብ ጥያቄ መልስ በዚህ ደረጃ እየመራ ያለው እሱ ስለሆነ ሊያደራድረን ይገባል ተብሎ የሚፈለገው ከኦሮሞ ሌላ አካል የትኛው አካል እንደሆነ ግልጽ አይደለው። ግን አባገዳዎች ከዛ በላይ የሆነ ችግር ቢፈጠር ዓለም በዚህ ደረጃ ስለ ዲሞክራሲ ምንም በኤክሰርሳይዝ ባላደረገበት ወቅት ችግሮቹን እየፈታ እስካሁን የእኛ ባህል እርቅ ሂደቴን ችግሮቹን እየፈታ የማቀራረብ ስራ የሚሰራ ከአባ ገዳ ውጭ የለም። ግን ደግሞ እነዚ አባ ገዳዎችም በዚህ ደረጃ ሲንቀሳቀሱ ክፍተቶች ካሉ በአንድ ቋንቋ የምንናገር ዜጎችንን እና ፊት ለፊት ወደን ይሄ ክሌ ከዚህ ውስጥ በመሆኑ የችግር ተፈጥሯል ያንም ችግር የፈጠረው አካል ከዚህ አውጥተን እርቃችንን ማስኬድ አለብን የሚለው ነገር ማንሳት ይቻላል። ይድሏል ማለት ነው። ይህንን እድል ተጠቅሙት ጥያቄ ቢያቀርቡ ማም ሁንማ ኦሮሚያ መንግስት ብሎ ለመነጋገር ሀሳቡ እንደ አደምጦ ሰላም የሚያመጣ ከሆነ እርቅ የሚያመጣ ከሆነ የኦሮሚያ መንግስት እስከ ድረስ መንግስት የጸጥታ አካላትን ከአካባቢው እንዲያነሳ ሸማቂዎቹ ሲጠይቁ ነበር። በዚህ ጉዳይ ላይ የመንግስት ምላሽ ምንድን ነው ብለን ለጠየቅናቸው የኮሚኒኬሽንስ ቢሮ ኃላፊው ሲመልሱ ሁለት የታጠቀ ኃይል ማስተዳደር ስለማይችል መንግስት ሙሉ በሙሉ ጸጥታ አካላቱን ማንሳት አይችልም ብለዋል። ያለው አዋጭ መንገድ የሰላም አማራጭን መጠቀም ነው ሲሉ አክለዋል። አቶ ጌታቸው እንግዲህ እኔ አካባቢውን ተቆጣጠረ ይቀመጣለው የአካባቢው ጸጥታ አካል ካድለት የሚባለው ነገር በሜሪት ደረጃ ትክክል አይደለም። ወደዛም የገባ ነው ትኩስ ስለፈለግን የግንባሩ ውጊያ ስላለ አይደለም የሸመቀው ኃይል ሕዝቡን ሰላም ስላሳጣ። በአንድ ሀገር ውስጥ ሁለት መንግስት ሊገባ አይችልም። ሁለት የታጠቀ ኃይል ሊኖር አይችልም። ኢትዮጵያ ሕዝብ የጋራ ያደረገው የመከላከያ ኃይል አለ። የኦሮሚያ ክልል የራሱ የሆነ ፖሊስ ኃይል አለው። በቀበሌ ደረጃ ሚሊሻ ኃይል አለው። ሕዝቡ በራሱ አዋቶ ያደራጃቸው የጸጥታ አካላት አሉ። ከዛ ውጪ የሀገሪቱን ጸጥታ ማስከበር ያለበት ሌላ አካል የለም። ታጥቆ መንቀሳቀስ ያለበት ግን ደግሞ ጥያቄ አለኝ፣ ጥያቄ አልተመለሰም፣ ስለዚህ መታጠቅ ያለብኝ ታጥቆ እዛ የገባው ሀይል ትጥቃችሁን አስቀምጡና ቁጭ ብለን የሚነጋገር ያልተመለሰ ጥያቄ ካለ ያሰጥቷል። ያንን እድል ተጠቅሞ ወደ ሰላማዊ መንገድ መጥቶ መነጋገር የሚፈልግ ከሆነ የዛሬ በራች ክፍት። አለበለዚያ እኛ በዚህ አካባቢ ሽብር እየፈጠርን ሰው እየታፈነ እየተወሰደ እየተገደለ እየሞተ እየተዘረፈ መንግስት ከዚህ አካባቢ መውጣት አለበት የሚባለው ነገር አይሰራም። የትክክልም ትክክልም አይደለም ትክክልም ሊሆን አይችልም። በንጹሀን ዜጎች ላይ እንደተወሰዱ የሚነገሩ እርምጃዎችን አስመልክቶ ጉዳዩ ጥናት ወይም ምርመራ የሚፈልግ በመሆኑ ለማረጋገጥ አዳገር በሰላም እንዲፈታ ሕዝቡም ድጋፍ እንዲያደርግ ጥሪ አቅርበዋል በመንግስት መንግስት የጸጥታ አካላት እንዝላልነትና ጥንቃቄ ጉድለት የሚፈጠር ችግር ካለ መንግስት እርምጃ ይወስዳል። በነቀምት ከተማ ለተፈጠረው ችግር ኢሚዲየትሊ መንግስት እርምጃ ወስዷል። በጸጥታ አካላት የጸጥታ አካላት ፈጥረው በዛ ህዝብ ላይ ችግር ፈጥረዋል የሚሉት ያው ሌላ አካል የራሱን ለመደበቅ ሲል የሌላውን ማጥላሸቱ ስለማይቀር የዚህ አይነት ችግር ደርሷል የሚል ኢንፎርሜሽን ደረጃ አለ፣ ይወራል። ተጣርቶ በዛ አካባቢ ምን አይነት እርምጃዎች ናቸው የወሰዱት? የት ነው የተወሰዱት? ማነው የወሰደው? በዛ ላይ ላይ ሲቪል የህብረተሰብ ክፍል ላይ የደረሰ የህይወት የንብረት ጉዳት ካለ እሱን ለይቶ ለህዝብ ግልጽ ማድረግ ይጠይቃል ማለት ነው። ግን መናገር የምንችለው ለጸጥታ አካላት በግልጽ የተሰጠው አቅጣጫና የህዝብ አካላቱም እየሰሩበት ያለው ነገሮቹን በጥንቃቄ መፈጸም እንዳለባቸው አቅጣጫ ተሰጥቷቸዋል። ክትትልም እየተደረገበት ነው ያለው ከምራብ ወለጋና ከቄሌም ወለጋ በጸጥታ ስጋት ምክንያት ወደ ጋምቤላ ክልልና ሌሎችም አካባቢዎች እየሸሹ ያሉ መኖራቸው እንደሚነገር አንስቼ መንግስት ምን እያደረገ እንደሆነ ላቀረብኩላቸው ጥያቄ የክልሉ መንግስት ቃል አቀባይ ሲመልሱ መንግስት ሰዎቹ ወደ ቤት ንብረታቸው እንዲመለሱ ይሰራል ብለዋል። አባገዳዎችና የአገር ሽማግሌዎች ወደየ አካባቢው እየተንቀሳቀሱ ህብረተሰቡን በማወያየት የተፈናቀሉ ዜጎች ወደየ ቀያቸው እንዲመለሱ ጥረት እንደሚያደርግም አቶ ጌታቸው ተናግረዋል። ይህንን በሁለት መንገድ ነው እየተሞከረ ያለው አንደኛው ደብታውን ሙሉ በሙሉ በማስከበር ህዝቡ ወደ ቤቱ፣ ወደ ስራው፣ ወደ ቄስ እንዲመለስ የማድረግ ስራ ነው። ሁለተኛው ደግሞ በዚህ አጋጣሚ ከቤት ንብረታቸው የተፈናቀሉ ካሉ ባሉበት ቦታ ተወያይተው ወደ ቤት ንብረታቸው እንዲመለሱ የማድረግ የማቋቋም ስራ ክልሉ መንግስት ከበታችኛው ያለው መዋቅር ጋር ተቀናጅቶ ኢንፎርሜሽን የመሰብሰብ ስራ እየተሰራ ነው። ኢንፎርሜሽኑ ተሰብስቦ ሲያበቃ እንዴት ወደ ቤት ንብረታቸው መመለስ እንደሚችሉ የማረጋጋት ስራ የመስራት ጉዳይ ተከትሎ የሚሰራበት ነው የሚሆነው በመጨረሻ በአገዳው ሰዎችና የሃይማኖት አባቶች የሀገር ሽማግሌዎች በዚህ ጉዳይ ላይ በራሳቸው አሁንም ኦውን አድርገው እንዲገቡበትና ችግሩን እንዲፈቱ አቅጣጫ ተሰጥቷቸው የሚቀጥለው ሳምንት ውስጥ ውይይት እናደርጋለን። በዚሁ ሳምንት ከሚቀጥለው ሐሙስ ጀምሮ አባገዳዎችና የሀገር ሽማግሌዎች ወደ ምዕራብ ኦሮሚያ ተንቀሳቅሰው ከሸማቂዎቹና ከህዝቡም ጋር ይመክራሉ ተብሎ ይጠበቃል። ለአሜሪካ ድምጽ ናኮር መልካ ከአምቦ። ነኮር መልካን አመሰግናለሁ ለዘገባው አድማጮች። ከምዕራብ ኢትዮጵያ አሁን ደግሞ ወደ ደቡብ እንሻገር። ባለፈው ሐሙስ በደቡብ ክልል ሼካ ዞን ቴፒ ከተማ በጸጥታ ኃይሎችና በወንጀል በተጠረጠሩ ግለሰቦች መካከል በተቀሰቀሰ ግጭት አንድ የፖሊስ ባልደረባ መገደሉንና በአጻፋው ግጭቱን ለማረጋጋት ፖሊስ በወሰደው እርምጃ የስድስት ሰዎች ህይወት ማለፉን የክልሉ የሰላምና ጸጥታ ቢሮ አረጋግጠዋል። ከተማው አንጻራዊ ወዳሉት ሰላም መመለሱን የቢሮ ምክትል ኃላፊ ለአሜሪካ ድምጽ በስልክ ገልጠዋል። የከተማው ነዋሪዎች በበኩላቸው የጸጥታው ሁኔታ መሻሻል ቢታይበትም የአካባቢው ነዋሪ አሁንም ከስጋት ያለመላቀቁን በዚሁም ሳቢያ ከተማይቱን ለቀው የሚወጡ ሰዎች አሁንም መኖራቸውን ይናገራሉ። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘዝራለሁ የደቡብ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ አንድነት አሸናፊ እንዳሉት ባለፈው ሳምንት ጥር 26 2012 ዓ ምት ከደቡብ ክልል ሸካ ዞን ቴፒ ከተማ ተጠርጣሪ ወንጀለኛ ለመያዝ በሚደረገው ጥረት በተጠርጣሪ ወና በጸጥታው ኃይል መካከል በተፈጠረ ግብግብ አንድ የክልሉ ልዩ ኃይል አባል ጨምሮ ሰባት ሰዎች ሕይወታቸው ማለፉን ዛሬ ለቪኦኤ በሰጡት ቃል አረጋግጠዋል። ከተማ በቅርቡ የተፈጠረው ክስተት መነሻው አንድ ወንጀለኛ በጸጥታ ኃይሉ ለመያዝ በተደረገው ጥረት መነሻ በጸጥታ ኃይሎች ላይ ጥቃት በመፈጸሙ ያንን ተከትሎ በጸጥታ ኃይሉ ላይ ጥቃት ከፈጸመ በኋላ ለማምደቅ በሚያደርገው ጥረት በተከፈተው ተኩስ ልውውጥ ነው ችግሩ የተከሰተውና፣ ይህን ተከትሎ የጸጥታ ኃይሉ እንደገና ደግሞ ወንጀለኛውም ከወንጀለኛ ጋር የነበሩት እና በአጋጣሚ እዛ ስፍራ ላይ የተገኙ ሌሎች ነዋሪዎችም ጉዳት ደርሶባቸዋል። ለዚህ ሰዎች ህይወታቸው ላለፈበት የፖሊስ አባል ወይም የክልሉ ልዩ ኃይል አካልም የተሰዋበት ምክንያቱ ከእሳቸው ጋር የነበሩ ሌሎች ታጣቂዎች ወይም የመንግስት ጸጥታ አካላት ተሳስተው በተኮሱ ውጤት ነው የተሰዉት ብለው ሀሳብ ያቀርባሉ። እስካሁን ባለን መረጃም እዛውም ያለ ጸጥታ ኃይሉ እንደሚያረጋግጠው የልዩ ሀይልም ይሁን የሌሎች አካላት ህይወት መሰዋት ወይም የልዩ ሀይሉ ሞት አሁን በሚባለው ደረጃ ሳይሆን በተጠርጣሪ ወንጀለኞች እና ግብረ አበሮቹ ለመያዝ በሚደረገው ጥረት ውስጥ በተፈጸመ እን ግድያ ነው ህይወቱ ሊያልፍ የቻለው። መረጃ ይህንን የሚያሳይ ከዛ ባሻገር በማህከል ላይ በነበረው ተኩስ ልውውጥ ለማምለጥ በሚያደርገው ሂደት ውስጥ በተተኮሰ ጥይት ህይወታቸው ያለፉ ንጹሃን ዜጎች አሉ። ስለዚህ መነሻው የልዩ ኃይልን ሞት ምክንያትና ግድያ አፈጻጸሞ ይህን ነው ይመስለው መረጃ የሚያሳየው ይህንን ነው። ግጭቱ ውስጥ ፈጥታ ኃይል አንድ የልዩ ኃይል አባል ህይወቱ በዛው ተሰውቷል። ተጠርጣሪ ወንጀለኛውም ለማምለጥ በሚያደርገው ህረት ውስጥ በተወሰደ እርምጃ በህይወቱ ሊያልፍ ይችላል። ከእነዚህ ውጪ ወደ አምስት የሚሆኑ በቦታው የነበሩ ግለሰቦችም ጉዳት ደርሷቸዋል ማለት ነው። ጠቅላላው ሰባት ሰው ነው ህይወቱ ያለፈው። ከዚያ ውጪ ስድስት የሚሆኑ ሰዎች ደግሞ ቆስሏል ማለት ነው። በቦታው ቆስሎ ሕክምና ሲደረግላቸው የነበሩ ሰዎችን ቁጥር እዛ አካባቢ የነበሩ ሰዎች ሐኪሞችም እስከ ሀያ ነበር የሚያደርሱት እርስዎ ግን ስድስት ነው ያሉኝ። እኛ ባለን መረጃ እስካሁን ባለን የአካል ጉዳት የደረሰባቸው ቁስለት የደረሰባቸው ስድስት እንደሆኑ ነው መረጃው የሚያሳዩ። አቶ አንድነት በከተማው አንጻራዊ ያሉት ሰላም የተመለሰ መሆኑና መደበኛ እንቅስቃሴ መጀመሩን ተናግሯል። ሶስተኛውና በሚቀጥሉት ቀናት ጀምሮ እስካሁን ባለው ሁኔታም አካባቢው አንጻራዊ ሰላም እየታየ ነው ያለው። መደበኛ የህዝብ እንቅስቃሴዎች እየተደረገ ነው፣ ንግድ ተቋማት፣ የትራንስፖርት እንቅስቃሴ ከትላንትና ጀምሮም ዛሬም የተቋረጠው የቴፒ ካምፓስ ፈተና ሁኔታም በሚቀጥልበት ጉዳይ ላይ ሌሎች አካባቢ ላይ ያሉ ማህበራዊ የትምህርት ተቋማትም በገጠርም በከተማ ያሉ ወደ መደበኛ እንቅስቃሴ ለመግባት በርካታ ጥረቶች እየተደረጉ ነው። ለደህንነታቸው ሲባል ስማቸው እንዳይነገር የጠየቁኝ የከተማዋ ነዋሪ በበኩላቸው መሻሻል ቢኖርም አሁንም የከተማው ህዝብ በስጋት እንደሚኖርና አንዳንዶችም ከተማውን ለቀው እየወጡ መሆናቸውን ተናግሯል። ከተማ አሁን ብዙም ያው መስመር ሁሉ አልተከፈተም። ከባለፈው ወዲህ ትንሽ የተወሰኑ መረጋጋቶች አሉ፣ ግን ስጋቶች እንዳሉ ነው። ስራ አልተሰራም። ሆስፒታል ዝግ ነው። አሁን ወላድ የምትባል እንግዲህ ምንም አይነት ነገር እንትን እያገኘች አደለም። ከኢትዮ ሆስፒታል ላይ ወደ አስራ ምናምን ዶክተሮች አንድ አካባቢ ያው ለቆ ወጥተዋል ሆስፒታሉን ተመልሶ አልገቡም። ቅድም የተመለሱ ነው ብለው ነበር። አልገቡም አልገቡም። ሌሎች ስራ የጀመሩ ተቋማት እነማናቸው? ሌሎቹ የተወሰኑ ባንኮች፣ ንግድ ባንክ ትንሽ ስራ ጀምረዋል። መስሪያ ቤት ሙሉ በሙሉ ስራ አልጀመሩም። በእርግጥ ያለው እንቅስቃሴ አሁን በልዩ ኃይል በኩል ያው እና መከላከያ በኩል አሁን ጥሩ እንቅስቃሴ ነው ያለው። ፌዴራል ተማኑ ወጥተዋል። ደና ከተማውን ጸጥታውን ደና እየጠበቁ ነው ያሉት ነው ወይ የሚሆነው አካባቢው፣ ህዝቡ ራሱን ሰላም መጠበቅ አለበት። ህዝቡ ወደ ቀ ወደ ቀድሞ ሰላሙን መመለስ አለበት። እዚህ የተነሳ ስጋ ስላለ ያው ህዝቡ አካባቢውን በብዛት ለቆ የወጣን ያለው ይሄ ፍልሰት መቆም አለበት ነው ባለፈው አንድ ወር ውስጥ ብቻ አስር ሰዎች ህይወታቸው የጠፋበት ኢትዮፒ ከተማ አሁንም ወደ ቀድሞ ሰላሙ አለመመለሱን የሚናገረው የከተማው ነዋሪዎች ሁሉን ያሳተፈ ህዝባዊ ውይይት እንዲደረግና ዘላቂ መፍትሄ እንዲፈጠር መሻታቸውንም ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። ዮናታን ዘብዲዮስን አመሰግናለሁ። አድማጮች ወደ ተከታዩ መጽሔት ርዕስ እናልፋለን። ታዲያ ከደቡብ ኢትዮጵያ ወደ ጎረቤት ኤርትራ ነው የሚወስደን ከጎረቤት አገሮች የሚያገናኙ መንገዶችንና ወደቦችን የማስፋፋት ስራ እንደሚጀምሩ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ተናገሩ። በቀጠናው የተጀመረውን የሰላም ጥረት ተከትሎም ኤርትራን ከጎረቤት አገሮች ጋር የሚያስተሳስሩ መንገዶችና ወደቦችን የማስፋፋትና የጥገና ስራ በዚህ አመት አጋማሽ እንደሚጀምር ነው ፕሬዚዳንት ኢሳያስ አፈወርቂ ለአገር ውስጥ የመገናኛ ብዙሀን የገለጡት። የኤርትራን የመጣኔ ሀብት ይዞታ የሚያጎለብቱ ያሏቸውን ምርቶች ለሚያመርቱ መዋለነዋይ አፍሳሾችም ኢንቨስ የኢንቨስትመንት እድል ክፍት ነው ብለዋል ፕሬዚዳንቱ በትላንቱ ጋዜጣዊ መግለጫቸው። ፕሬዚደንት ኢሳያስ አፈወርቂ ባለፈው አርብ በቀጠናውና አህጉራዊ ጉዳዮች ላይ ከሀገር ውስጥ የዜና መገናኛ ብዙኃን ጋር ቃለ መጠይቅ ማድረጋቸው የሚታወስ ሲሆን ትላንት እሁድ ደግሞ በሀገሪቱ የመንግስት ሰራተኞች የደሞዝ ማሻሻያ፣ የመኖሪያ ቤት ግንባታና በኢንቨስትመንት ጉዳዮች ላይ ቃለ መጠይቅ አድርገዋል። ፕሬዚደንት ኢሳያስ ኢንቨስትመንትን በተመለከተ ለቀረበላቸው ጥያቄ በቀጠናው የተጀመረውን ሰላም ተከትሎ በሁሉም የስራ ዘርፎች ላይ የተመሰረተ ኢንቨስትመንትን ለማሳደግ የመሰረተ ልማት ግንባታ ስራዎች መሰራት እንዳለ ባቸው በመግለጽ የሀገሪቱን ኢኮኖሚ የሚያጎለብቱና ተወዳዳሪ ምርቶችን ለሚያመርቱ የሀገር ውስጥ ይሁን የውጭ ሀገር ኢንቨስተሮች እድሉ ክፍት እንደሆነ ተናግረዋል። ፕሬዚደንት ኢሳያስ በመቀጠል ከጎረቤት ሀገሮች ጋር በውህደት ለመስራት በፈረንጆቹ 2021 ዓ ም ከሀገር ውስጥና ከቀጠናው ሀገራት ጋር የሚያገናኙ የአስፋልት መንገዶችን እንዲሁም የአሰብና የምጽዋ ወደቦችን የማስፋትና የመጠገን ስራ እንደሚጀመር ተናግረዋል። አሰብን ከቀጠናውና አህጎራዊ መስመሮች ጋር ለማስተሳሰር በዚህ አመት ስራ ይጀመራል። ከኢትዮጵያ ጋር የሚያገናኙ መንገዶች ምጽዋ፣ ነፋፊት ደቀ ማህረ፣ ሰርሃ፣ ዛላንበሳ፣ አሰብ፣ ደባይሲማ፣ አስመራ፣ መንደፈራ፣ ክሳድ ዒቃ እንዲሁም ከአስመራ መንሱራ፣ አቁርደት፣ ኦም ሀጀር፣ ሱዳን የሚያገናኙ መንገዶችን ከፈረንጆቹ 2020 አጋማሽ እስከ 2021 ከአገር ውስጥና ከቀጠናው ሀገራት ጋር በመተባበር ለመስራት እቅድ ተይዟል ብለዋል። ፕሬዚደንት ኢሳያስ በመጨረሻ የሀገር ምርትና አምራችነትን ለማሳደግ የሰራተኛ ደሞዝ ከገበያው ጋር ንጽጽር ያለው መሆን ስላለበት እንደ ኤውሮፓውያን አቆጣጠር በ2016 በተደረገው የደሞዝ ጭማሪ ያልተካተቱ ከ12ተኛ ክፍል በታች ላሉ የመንግስት ሰራተኞች እንደ ኤውሮፓውያን አቆጣጠር ከ2018 የሚጀምር የደሞዝ ማስተካከያ እንደተደረገም ተናግረዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ ብርሃነ በርሄን ለዘገባው አመሰግናለሁ። አድማጮች ታዲያ ከአስመራ በቀጥታ ወዲህ ወደ ዩናይት ስቴትስ ነው ወስዳችሁ በአሜሪካውያኑ በአውሮፓውያኑ የቀን አቆጣጠር በዘንድሮ 2020 ዓ ምት በሚከናወነው ዩናይት ስቴትስ ፕሬዚዳንታዊ ምርጫ ዲሞክራት ፓርቲውን ወክሎ የሚወዳደረውን ተፎካካሪ ለመለየት በሚካሄድ ብሔራዊ ፉክክር ወይም ምርጫ የሰሜን ምስራቋ ክፍለ ግዛት የኒው ሃምሸር መራጮች ነገ ማክሰኞ ድምጻቸውን ይሰጣሉ። ባለፈው ሳምንት የአይዋ ክፍለ ግዛት መራጮች የአይዋ ኮከስ በመባል በሚታወቀው በቀበሌ ሸንጎች ተሰብስበው ድምጻቸውን ከሰጡበት ምርጫ ወዲህ በፕሬዚዳንታዊ ምርጫ የዲሞክራቱን እጩ ለመለየት በሚካሄደው በዚህ ሂደት ሁለተኛ ነው የሚሆኑት። ድምጻቸው ለየትኛው ተፎካካሪ እንደሚሰጡ ገና ያልቆረጡ በርካታ የኒው ሃምፕሸር ምራጮች ለምን ቁርጥ ካለ ውሳኔ ላይ እንዳልደረሱ የአሜሪካ ድምፅዋ ካሮላይን ፕሬሱቲ ጠይቃ ከማንቸስተር ከማንቸስተር ከተማ ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅታየ እንዲያሰናተዋለች። በዚህ የማንቸስተር የከረሜላ መደብር ዳያን ሰቮይ ለ95 ዓመቱ አረጋዊት እናታቸው ጣፋጭ ሊገዙ ይመራርጣሉ። ዳያን በነገው ቅድመ ምርጫ ድምጻቸውን ይሰጣሉ። የመመርጠው ወይ የሚኒሶታዋን ሴኔተር ኤሚ ክሎቦቻርን ወይም የቀድሞውን የኢንዲያና ሳውዝ ቤንድ ከተማ ከንቲባ ፒት ቡትጄጅን ነው የሚሆነው ብለዋል። ዞሮ ዞሮ ለውሳኔ ያሉ መሰረት የሚሆነኝ አንድ ጥያቄ ነው፣ ማን ነው ትራምፕን ማሸነፍ የሚችለው? የማንቸስተሩ ግራናይት ስቴት የከረሜላ መደብር የነ ሚስተር ባርት ቤተሰብ ይዞታ ሆኖ ወደ አንድ መቶ አመት ገደማ ቆይቷል። ባለቤቱ ጄፍ ባርት እኔ የምፈልገው ሀገሪቱን ልክ እኔ መደብሬን በማካሄድበት መንገድ የሚመራ ሰው ነው ይላሉ። ገንዘብን በጥንቃቄ በኃላፊነት ይዞ የሚሰራ ብለዋል። እኛ ሁላችንም ገንዘባችንም በጣም በጥንቃቄ በቁጠባ የምንይዝ ያንኪዎች ነን። ገንዘብ ሲባክን ማየት አንወድም። ታዲያ የኒውሃምሽር ነዋሪ ነጻ አመለካከት እጩ አመራረጡም ላይ ይንጸባረቃል። ዲሞክራቶችና ከሁለቱም ፓርቲዎች ነጻ የሆኑ መራጮች በቅድመ ምርጫው ቀን የዕለት ሁለትም መመዝገብ ይችላሉ። ይሁን እንጂ ኒውሃምሽር የአየር ጸባይዋ ትንበያ አያስቸግር እንጂ መራጮቿ ወዴት እንደሚያጋድሉ ማወቅ አዳጋች ነው። ኒኮል ሮዋን አሁንም አልወሰንኩም አሌክስ ካምቤልም ገና ከውሳኔ አልደረሱም። ይህ ትንሽ ከበድ ያለ ነው። ስለዚህ ትክክለኛውን ውሳኔ መውሰድ የግድ ይላል። ከክፍለ ሀገሯ ድምጽ ሰጪ ውስጥ የየትኛውን ፓርቲ እጩ እንደሚመርጡ በይፋ ያላስታወቁት አርባ ሶስት ከመቶውን ይይዛሉ። ምናልባት ድምጽ የልሰጥ ስገባ እዚያው ወስን ይሆናል። ዌይ ዌይፖይንት ሮቦቲክስ ለሚባል ክፍለ ግዛት በቀል ኩባንያ የሚሰሩት አንድሩ መርቲኖክ ናቸው። ፕሬዚደንት ዶናልድ ትረምፕን ሊያሸንፍ የሚችለው ማን ነው በሚለው ዙሪያ የሚወጡ የሕዝብ አስተያየት ግምገማዎችን እሳቸው ቦታ አይሰጧቸውም። እንደ መራጭ ማድረግ የምትችለው ከሁሉም ትልቁ ነገር የአንተን ጉዳይ ለሚረዳልህ፣ አንተን ለምታምንበት የሚቆም እጩ ድምጽ መስጠት። ከዚያ በኋላ የሆነው ይሁን። ከአራት አመታት በፊት ኒውሃምሽር ቅድመ ምርጫ ላይ ያሸነፉት የቬርሞንቱ ሴነተር በርኒ ሳንደርስ ነበሩ። ወንድማማቾቹ ጄሲና አሌክስ ካውሪ በርኒ አሁንም ማሸነፋቸውን ማረጋገጥ ይፈልጋሉ። ምክንያታቸው የአየር ንብረት ለውጥ ጉዳይ እኔ እንደሚመስለኝ እንደ ሳንደርስ አይነት ሰው ለፕሬዚዳንትነት ለማስመረጥ ምናልባት ያሁኑ በእድሜህ ዘመን አንዴ ብቻ የምታገኘው እድል ነው። ተንታኞች ከወዲሁ እንደሚሉት ሳንደርስ እየመሩ ናቸው ወይም ከፒት ቡትጀጅ ጋር በተቀራራቢ ፉክክር ተጣምደዋል። ከዚያ የቅድሞ ምክትል ፕሬዚደንት ጆ ባይደን ከዚያም ሴኔተሮች ኤሊዛቤት ዋረን እና ኤሚ ክሎቦቻር ይከተላሉ። ነገ በሚከናወነው በሀገሪቱ የመጀመሪያው የሆነው ቅድመ ምርጫ አሸናፊው ይለያል። ቆንጂትን አመሰግናለሁ ለዘገባው። አድማጮች ታዲያ በየዕለቱ የምርጫውን ሂደቶች ተከታትለንም ዘገባዎችን እናቀርባለን። የዩናይት ስቴትስ ፕሬዚዳንታዊ ምርጫ ትልቅ ትኩረት ሰጥተን የምንሰራው ዝግጅት ነው። አድማጮች አሁን ወደ ሁለተኛው አጋማሽ ልንዘልቅ ነው። ክቡራትና ክቡራን በ22 ና በ25 በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 ና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈው ስርጭታችን እስከ አራት ሰዓት ይቀጥላል። አስተናጋጃችሁ አሉላ ከበደ ነኝ። ለዚህ ክፍል ቀዳሚ የሆነው ሳምንታዊው ቅንብር ስፖርት ነው። ግርማቸው ከበደ ሰላም እንደምናመሻቸው የስፖርት ወዳጆች በዛሬው የስፖርት ዝግጅት የኢትዮጵያ ፕሪምየር ሊግ 13ኛ ሳምንት ጨዋታዎች በአፍሪካ እግር ኳስ ኮንፌዴሬሽን ውስጥ ሙስና ተባብሷል መባሉ የሐዋሳ የግማሽ ማራቶን ውድድርና በዓለም አቀፍ የአትሌቲክስ ውድድሮች ኢትዮጵያውያን አትሌቶች ማሸነፋቸው ትኩረት የምናደርግባቸው ዘገባዎች ናቸው ግርማቸው ከበደነኝ አብራችሁን ቆዩ በኢትዮጵያ ፕሪምየር ሊግ 13ኛ ሳምንት ጨዋታዎች ቅዱስ ጊዮርጊስ የውድድር ዘመኑን የመጀመሪያ የሜዳ ውጭ ድል ሲያስመዘግብ ፋሲል ከነማ መቀለ ሰባ እንደርታን አሸንፏል። የሊጉ መሪ ቅዱስ ጊዮርጊስ መቀለ ላይ ወልዋሉ አዲግራት ዩኒቨርሲቲን አራት ለአንድ አሸንፏል። ጎሎቹን በጥሩ ብቃት ላይ የሚገኙት አቤል ያለውና ጌታነህ ከበደ እኩል ተካፍለዋቸዋል። ውጤቱ ለቅዱስ ጊዮርጊስ አራተኛ ተከታታይ ድሉ ሲሆን በሊጉ አናት ላይ እንዲቀጥል አስችሎታል። ጎል አስቆጣሪዎቹ አቤልና ጌታነህም በሁለት ተከታታይ ጨዋታዎች አራት አራት ጎሎችን አስቆጥረዋል። ሽንፈቱ በሜዳው የተጫወተውን ወልዋሎን በውጤት ቀውስ ውስጥ እንዲቀጥል አስገድዶታል። ወልዋሎ ባለፉት አስር ጨዋታዎች ድል አልቀናውም። በተጠባቂው የመቀለና ፋሲል ጨዋታ ደግሞ የጎንደሩ ቡድን ሁለት ለባዶ አሸንፏል። የከፍተኛ ጎል አግቢነቱን የሚመራው ሙጂብ ቃሲም የውድድር ዘመኑን 12ተኛና 13ተኛ ጎሎቹን ማስቆጠር ችሏል። ከዚህ በፊት የሁለቱ ቡድኖች አራት የሊግ ጨዋታዎች በከፍተኛ ውጥረት ውስጥ የተካሄዱ ሲሆን ሁለቱ ጨዋታዎች በገለልተኛው የአዲስ አበባ ስታዲየም መደረጋቸው ይታወሳል። ሆኖም የዘንድሮው የሁለቱ ቡድኖች ጨዋታ በጥሩ የስፖርታዊ ጨዋነት መካሄዱ ተሰምቷል። በሌሎች የሊጉ 13ኛ ሳምንት ጨዋታዎች ባህር ዳር ከተማ ሰበታ ከተማን 3 ለ2፣ ሐዋሳ ከተማ ጅማ አባ ጅፋርን አንድ ለባዶ ሲያሸንፉ ድሬዳዋ ከተማ ከስውል ሽረ አንድ ለአንድ አቻ ተለያይተዋል። ዛሬ በተደረገ ጨዋታ ደግሞ ሲዳማ ቡና አዳማ ከተማን ሶስት ለሁለት አሸንፏል። ሊጉን ቅዱስ ጊዮርጊስ በ26 ነጥብ ይመራል። ፋሲልና መቀለ በ25ና 22 ነጥቦች ይከተሉታል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ስራ አስፈጻሚ ኮሚቴ አባላት ከኮንፌዴሬሽኑ ገንዘብ መመዝበራቸውን የፊፋ ሪፖርት አጋለጠ። የዓለም አቀፉ እግር ኳስ አስተዳዳሪ ፊፋ ዋና ጸሐፊና ላለፉት ስድስት ወራት የፊፋ ተወካይ በመሆን ካፍን በበላይነት በመሩት ፋትማ ሳሙራ ባጸደቁትና በታዋቂው ፕራይስ ዋተርሃውስ ኩፐርስ የሂሳብ አዋቂና አማካሪ በተደረገው የኦዲት ምርመራ በካፍ የ24 ሚሊዮን የአሜሪካን ዶላር ጉድለት እንደተገኘ አፈት ልከው የወጡ መረጃዎች አመልክተዋል። ገንዘቡ ከካፍ ተቀማጭ ሂሳብ ተቀንሶ የካፍ ስራ አስፈጻሚ ኮሚቴ አባላት ተከፋፍለውታል ተብሏል። የፊፋ የኦዲት ምርመራ ለ24 ሚሊዮን የአሜሪካን ዶላር ጉድለቱ ምንም አይነት የሰነድ ማረጋገጫ እንዳላገኘለት ታውቋል። የካፍ ስራ አስፈጻሚ ኮሚቴ አባላት የገንዘብ ጉድለቱን ከእነርሱ ጋር የሚያገናኙ የሰነድ ማስረጃዎችን ሳያጠፉ እንዳልቀሩም ተገምቷል። እንዲህ አይነት ምዝበራዎች በአደባባይ እንዳይወጡም የካፍ ስራ አስፈጻሚ ኮሚቴን ለሚቆጣጠሩት የጠቅላላ ጉባኤ አባላት፣ የሀገራት እግር ኳስ ፌዴሬሽኖች ፕሬዚዳንቶች በዓመት 20 ሺ የአሜሪካ ዶላር በደሞዝ መልክ እንዲከፈላቸው ይደረጋል ነው የተባለው። የቱኒዚያ እግር ኳስ ፌዴሬሽን ፕሬዝዳንት ይህንን አይነት ክፍያን በአደባባይ ከተቃወሙት መካከል ናቸው። በባለ 55 ገጹ የምርመራ ሪፖርት ተገኝተዋል ከተባሉት ጉዳዮች መካከል የካፍ ተቀዳሚ ምክትል ፕሬዚዳንት ኮንስታንቶ ማሪ ልጅ ሰርግ ጋር በተገናኘ የወጣው ገንዘብ ይገኝበታል። በፕሬዝዳንት አህመድ አህመድ የተመራው ሰባት አባላት ያሉት የሥራ አስፈጻሚ ኮሚቴ በሰርጉ ላይ ለመገኘት በካፍ ሙሉ ወጪው ተሸፍኖለታል። የካፍ ፕሬዚዳንት አህመድ አህመድ ኢሳህያቱን በምርጫ አሸንፈው ከመጡ ዘመን ጀምሮ ከሙስና ጋር በተያያዘ ትችት ሲቀርብባቸው ቆይቷል ከቴሌቪዥን ውል አሰጣጥ ጋር በተያያዘም በፈረንሳይ ፖሊስ ተይዘው ተጠይቀው እንደነበር ይታወሳል በሳምንቱ መጨረሻ በተካሄዱ ዓለም አቀፍ የአትሌቲክስ ውድድሮች ኢትዮጵያውያን አትሌቶች ድል ቀንቷቸዋል በዓለም አትሌቲክስ የቤት ውስጥ ተከታታይ ውድድር አራተኛ መዳረሻ በሆነውና በፖላንዷ ቶሩን ከተማ በሚዘጋጀው ኮፐርኒከስ ዋንጫ የ1500 ሜትር ውድድር ጉዳፍ ጸጋ ያሸንፋለች የአውሮፓውያኑ 2019 ዓመት ምርጥ ወጣት ሴት አትሌት ተብላ በአፍሪካ አትሌቲክስ ኮንፌዴሬሽን የተመረጠችው ጉዳፍ ባለፈው ዓመት በነበረችበት ብቃት ቀጥላለች። በፖላንዱ ውድድር 1500 ሜትሩን በ4 ደቂቃ 9 ማይክሮሰከንድ በመጨረስ የአመቱን ፈጣን ሰዓት አስመዝግባለች። ጉዳፍን ተከትላ ሁለተኛ የወጣችው ለምለም ኃይሉ ደግሞ በ4 ደቂቃ 01 ሰከንድ 79 ማይክሮሰከንድ በመጨረስ የዓለም ከ20 ዓመት በታች ክብረ ወሰንን ሰብራለች። በሌጎስ ማራቶን ኢትዮጵያውያኑ ደቤኮ ዳካሞና ቀበኔ ጫላ በወንድና በሴት ሁለተኛ ወጥተዋል። ባለፈው አርብ በኤርትራ ምጽዋ በተካሄደው የምስራቅ አፍሪካ ግማሽ ማራቶን ውድድር ደግሞ ኤርትራውያን አትሌቶች አሸንፈዋል። በወንዶች ግርማይ ገብረስላሴ፣ ሳምሶን አማረና ዮናስ ያዕቆብ ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘው ጨርሰዋል። በሴቶች ነጻነት አማኑኤል፣ ስምረት መርሃዊና ህብረት ደበሳይ ከአንደኛ እስከ ሶስተኛ ወጥተዋል። በፈረንሳይ ሜትዝ የቤት ውስጥ ውድድር ደግሞ በ3000 ሜትር በሪሁ አረጋዊ አሸንፏል። የጃን ሜዳ አገር አቋራጭ ውድድር የወጣቶች አሸናፊው በሪሁ 3000 ሜትሮን ለማሸነፍ የወሰደበት ጊዜ 7 ደቂቃ 36 ሰከንድ 85 ማይክሮ ሰከንድ ነው። ይህም ለ20 ዓመት በታች አትሌት የአመቱ ፈጣን ሰዓት ከአጠቃላይ ደግሞ የአመቱ አራተኛ ፈጣን ሰዓት ሆኖ ተመዝግቧል። በርካታ ኢትዮጵያውያንና የውጭ ሀገር ዜጎች የተሳተፉበት የታል ሐዋሳ ግማሽ ማራቶን ለዘጠነኛ ጊዜ በሐዋሳ ከተማ ተካሂዷል። ከተለያዩ ከተሞች በሩጫው የተሳተፉ ሯጮች የሐዋሳ ከተማ መልክዓ ምድር አቀማመጥና የአየር ጸባይ ለሩጫው እንደተስማማቸው ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት ልኳል። በርካታ ኢትዮጵያዊና የውጭ አገር ዜጎች የተሳተፉበት የታል ሐዋሳ ግማሽ ማራቶን ታላቁ ሩጫ በኢትዮጵያ ለዘጠነኛ ጊዜ በሐዋሳ ከተማ ትላንት ተካሂዷል። ተሳታፊዎች በዚህ ውድድር በተለያዩ ምድቦች የተወዳደሩ ሲሆን በወንድ አትሌቶች የግማሽ ማራቶን በግሎ የተወዳደረው ገብረ ሮባ አንድ ሰዓት ሁለት ደቂቃ ከ43 ሰከንድ በመግባት በአንደኝነት ጨርሷል። በሴት አትሌቶች ደግሞ ደሚቶ ሃዋስ አንድ ሰዓት 14 ደቂቃ ከ32 ሰከንድ በመግባት አሸንፋለች። በ7 ኪሎ ሜትር በወንዶች አስናቀ ጥላሁን 20 ደቂቃ ከ27 ሰከንድ፣ በሴቶች ደግሞ ሳውዲ አወል በ24 ደቂቃ በመግባት የመጀመሪያዎች ሆነዋል። እንደ አውሮፓውያን አቆጣጠር በ2010 ዓመተ ምህረት የተጀመረው ይህ ውድድር ብዙ ስፖርተኞችን ያፈራ ሲሆን ተተኪ አትሌቶችን ያበረታታል ነው የተባለው። ከተሳታፊዎቹ ውስጥ ከአዲስ አበባ የመጣችው ረቂቅ በቀለ ውድድሩን በተመለከተ አስተያየቷን ሰጥተናለች። ከአዲስ አበባ ነው የመጣሁት። 21 ኪሎ ሜትር ለመሮጥ ነው የመጣሁት ረን አፍሪካ የሚባል ክለብ አለ። እንደምታዩት የለበስ ነው። እዛ ትሬኒንግ ስንሰራ ነበረ። ሌሎችም አሉ ከኔ ጋር አሁን አብረው ሊሮጡ የመጡ። ስለዚህ ዛሬ 21 ኪሎ ሜትርን በሁለት ሰዓት ከ10 ደቂቃ ጨርሻለሁ። እኔ አሁን የሁለት ወር ከሁለት ሳምንት እርጉዝ ነኝ፣ ነገር ግን ከዚህ በፊትም ሩጫ ትሬኒንግ ሰራ ነበረ። ስለዚህ ለሌሎች ምቶቼ ማስተላለፍ የምፈልገው መልዕክት ምንድን ነው? ማንኛውም ጊዜ ስፖርት ለጤንነት መስራት እንደሚቻል እንዲያቁ ፈልጋለሁ። የፈለጉት ለአሸናፊዎች የማበረታቻ ሽልማት የተሰጣቸው ሲሆን በዚህ ዓመት በተካሄደው በታላዋሳ ግማሽ ማራቶን ታላቁ ሩጫ በኢትዮጵያ ከሶስት ሺህ በላይ ሕዝብ ተሳትፎበታል። ለአሜሪካ ድምጽ ራዲዮ ዮናታን ዘብሪዮስ አዋሳው። ዮናታንን ለዘገባው አመሰግናለሁ። የዛሬ የስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። መልካም ምሽት ይሆንላችሁ። እኔም የስፖርት ፕሮግራም አዘጋጃችንን ግርማቸው ከበደንና ዛሬ በሰናዶ ያደረሰውን ዮናታን ዘብዲዮስን አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22፣ በ25 ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 ና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የቀሩ ዝግጅቶች አሉን። አሁን ወደሚቀጥለው ዝግጅት ከማምራቴ በፊት ኦስካር 2020 92ኛው የአካዳሚ ሽልማትን የተንተራሰ የተመለከተ የትናንቱን ስነ ስርዓት የሚመለከት ዝግጅትም አለን። ከዚያ በፊት ግን አሁን ወደ ሳምንታዊ ቅንብር አፍሪቃ ነክ ክሶች የተባበሩት መንግስታት ድርጅት በገለጸው መሰረት ከአምስት እስከ አስራ ሰባት ዓመት ዕድሜ ክልል ውስጥ ያሉ ልጆች በሥራ ይሰማራሉ። ከእነሱም ሰባ ሶስት ሚሊዮን የሚሆኑ አፍሪካ ውስጥ ይገኛሉ። እንደ አውሮፓውያን የዘመን አቆጣጠር ከ2025 ዓ ም ድረስ ባለው ጊዜ በአምስት ዓመታት ጊዜ ውስጥ ማለት ነው። በአለም ደረጃ ህጻናትን ስራ ላይ ማሰማራትና የህፃናት ጉልበት ብዝበዛ እንዲያከትም የመንግስታቱ ድርጅት ጥሪ አቅርቧል። ዘጋቢያችን አጋቢያችን ጁሴሚን ኦኒ ዘገባ ርዕሰ ጉዳዩን በጥልቀት ይፈትሻል። አዳነች ፍሳዬ ለምሽቱ አፍሪቃ ነክ ርዕሶች ፕሮግራሟ እንዲህ አሰናድተዋለች። አፍሪካ ውስጥ በሚሊዮኖች የሚቆጠሩ ልጆች በእርሻ ስራና ከባድ ሸክም በሚጠይቅ ስራ ሲሰሩ ይውላሉ። ይህ የቀን ተቀን ኑሯቸው ነው። ዓለም አቀፍ የሠራተኞች ድርጅት አፍሪካ ውስጥ ባለው የድህነት ሁኔታ የትምህርት ተደራሽነት እጦትና በግጭት ምክንያት በ73 ሚሊዮን የሚገመቱ ልጆች ተቀጥረው ሥራ ለመሥራት እንደሚገደዱ ዓለም አቀፍ የሥራ ድርጅት ገልጿል። አንዳንዶቹ ለመኖር ከሚሰሩት ልጆች መካከል የአምስት ዓመት ዕድሜ ሕፃናት እንደሚገኙባቸው ታውቋል። ተቀጥረው ስለሚሰሩ ልጆች ባለሙያ የሆኑት ቤን ስምት ያብራራሉ። እኛ አሁን የምናውረው የልጆችን መጻኢ ዕድል አደጋ ላይ ስለሚጥለው ነገር ነው። ለምሳሌ በማዕድን ስራ የተሰማሩ ልጆች ስላሉ የማዕድኑ ቦታ ተደርምሶ በልጆቹ ላይ አደጋ ሊያደርስ ይችላል። እንደዛ ባይሆንም እንኳን ለዓመታት ያክል በትንፋሻቸው ሲቅሙት የሚውሉት የከሰልና የማዕድኑ ብናኝ የጤና ሁኔታቸውን ሊበክል ይችላል። ሙርታዳ አልሐጅ፣ ሱዳን ውስጥ ከትምህርት ቤት የወጣው ገና በ12 ዓመት ዕድሜው ነበር። የነበረው አማራጭ መማር ወይንም ቤተሰቦቹን መመገብ ነበር። እናቴ ለወደፊቱ ኑሯችን ሲሻሻል ትምህርት ቤት ገብተህ ተምረህ ዶክተር ትሆናለህ ትለኝ ነበር። ነገር ግን ሳይታሰብ በድንገት ሱዳን ውስጥ የፖለቲካው ሁኔታ ተለወጠ። የዓለም የሠራተኞች ድርጅት አፍሪቃ ውስጥ ከሚሠሩት ለዕድሜ ያልደረሱ ልጆች 85 ከ ከመቶ የሚሆኑት በእርሻ ስራ እንደተሰማሩ ገልጿል። ልጆቹ በተሰማሩባቸው ቦታዎች ሁሉ ለረጅም ሰዓታት ወገብን የሚሰብር አይነት ከባድ ስራ እንደሚሰሩ ድርጅቱ ጠቁሟል። ለልጆቹ መብት የሚሟገቱት ሰዎች ልጆቹ የሚገጥማቸው የአካል ጉዳት ብቻ አይደለም ይላሉ። በስራ ላይ ጉዳት የሚደርስባቸውን ልጆች ጉዳይ የሚከታተሉት ናዲያ መሐመዲ፣ ሌሎች አሉታዊ ክስተቶችም አሉ የፋብሪካዎቹ ባለቤቶች ስለሚሰድቧቸውና የበታችነት እንዲሰማቸው ስለሚያደርጓቸው በራሳቸው ለመተማመን አይችሉም። ስለሆነም በራሱ የማይተማመን ትውልድ እያሳደግክ ነው ማለት ነው። ስለሆነም ልጆች በስራ ዓለም እንዲሰማሩ ማድረግ ለድህነት መፍትሄ አይሆንም ይላሉ የጉዳዩ ባለሙያዎች። ቤን ስሚት ለዕድሜ ሳይደርሱ በስራ የሚሰማሩ ልጆች ጉዳይ ባለሙያ ናቸው። የመማር ዕድል አላገኙም። ጥሩ ስራ ለማግኘት የሚያስችላቸው ክህሎት የላቸውም። ሲያድጉ ለህብረተሰቡ ጠቃሚ የሥራ ውጤት የሚያስገኝ አስተዋጽኦ ለማድረግ አያስችላቸውም። አይቨሪ ኮስትን፣ ማሊን፣ ሩዋንዳንና ናይጄሪያን የመሳሰሉት በርካታ የአፍሪካ ሀገሮች ልጆች የተሰማሩበት አስከፊ ስራን በሚመለከት አንዳንድ እርምጃ የወሰዱ ቢሆንም በቂ አይደለም ይላሉ ናይጄሪያዊው የሕግ ምሁር ኢብራሂም ካርሰን። ድህነት፣ የትምህርት ዕድል አለማግኘት፣ ባህላዊ እምነት፣ ምክንያታዊነት የጎደለው ሃይማኖታዊ እምነት የሚፈልገውን ያህል ውጤት እንዳይገኝ ምክንያት ከሆኑት መካከል ናቸው። አፕልን፣ ጉግልን፣ ሄርሽንስ እና ኔስል ዩኤስኤን የመሳሰሉት አበይት የዩናይትድ ስቴትስ ኩባንያዎች ምርት በሚያቀርቡላቸው ኩባንያዎች ውስጥ ያለውን የልጆች ጉልበት መጠቀምን አያወግዙም በሚል ይነቀፋሉ። እነዚህ አበይት ኩባንያዎች ግን የልጆች ጉልበት መጠቀምን ከሚያግዱ ኩባንያዎች አቅርቦት ለመቀበል ቁርጠኛንን ይላሉ። የተባበሩት መንግስታት ድርጅት እንደ አውሮፓ አቆጣጠር እስከ 2025 ዓ ም በሚኖረው ጊዜ ውስጥ በአምስት ዓመታት ውስጥ ማለት ነው የልጆች በሥራ ዓለም መሰማራት ማስቀረት ነው። አድማጮች፣ የተባበሩት መንግስታት ድርጅት በገለጸው መሠረት ከአምስት እስከ 17 ዓመት ዕድሜ ክልል ውስጥ ያሉ ልጆች በስራ እንደሚሰማሩ ስለሚገልጸው ዘገባ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እስክንገናኝ በደህና ቆየ ነው። አዳነች ፍስሀዬን ለሳምንታዊ ዝግጅቷ አፍሪቃ ነክ ርዕሶች አመሰግናለሁ። አድማጮች አሁን ወደ ሲኒማው አለም ወግ ነው የምናቀናው። ኦስካር 2020 92ኛው የአካዳሚ ሽልማት ምሽቱ እንደ ፊልሙ ዓለም ሁሉ ልዩ ልዩ ቀለማት የታዩበት ነበር። በሁለቱም ጾታዎች የሲኒማውን መድረክ ተዋናዮች በተለያዩ ዘርፎች የቀረቡትን ሽልማቶች ተቀብለዋል። አሁንም ታዲያ ጎድሎ የታየው በሲኒማዊ ኢንዱስትሪ ያላቸው ጉልህ ድርሻ ያህል በእውቅናው ጊዜ በቂ ስፍራ አይሰጣቸውም በሚል ዳህጣን በሚል የሚሰየሙት ጥቁር አሜሪካውያንና ሌሎች ነጭ ያልሆኑ ተዋናዮችና የፊልም ሰሪዎች ናቸው። በአንድ ወቅት እንዲያውም ነጩ ኦስካር የነጣው ቅይጥነት የጎደለው የሚል የነቀፌታ ቅጽልም ተሰጥቶት ነበር። ኦስካር ለአካዴሚ ኦፍ ሞሽን ፒክቸርስ በሚል የእንግሊዝኛ መጠሪያው የሚታወቀው የሲኔማ ስራዎች የሽልማት ድርጅት ለዘንድሮ አመታዊ ስነ ስርዓቱ በምርጥ የሲኒማ ምስሎች ጎራ ከምርጦቹ ምርጥ ያደረገው ፊልም ፈርቀዳጅ በመሆንም የተለየ ትኩረት ስቧል። ቀደም ብሎ በዜናው እንደ ተገለጠው የደቡብ ኮሪያው ፊልም ፓራሳይት የአመርቱን ምርጥ የሲኒማ ምርጥ የዲሬክተር ጨምሮ አራት ሽልማቶችን ተጎናጽፏል። ጸለምተኝነት ያጠላበት ፓራሳይት የማኅበራዊ ፍትህ መጓደልን የሚተርክ የሲኒማ ትዕይንት ነው። የፊልሙ ዲሬክተር ቦንግ ጁንሆ የፊልሙ አካዳሚ የቀድሞ የውጭ አገር ፊልሞች ስራዎች በሚል ይታወቅ የነበረውን የሽልማት ዘርፍ ምርጥ ዓለም አቀፍ ፊልም በሚል ጎራ መተካቱን አወድሰዋል። ከዩናይትድ ስቴትስ ውጭ የሚሰሩትን ፊልሞች ማዕቀፉን ያሳያል ሲሉም ደስታቸውን ገልጠዋል። ፓራሳይት ወይም ጥገኛ ህዋስ የሚል መጠሪያ የሰጡት ፊልማቸው የውጭ አገር ይህ ደግሞ በአንደኛው ዓለም ጦርነት ወቅት የአንድን ወታደር ከጊዜ ጋር የተያያዘሽ ቅድድም የሚተርክ የሳም ሜንደስ አስራ ዘጠኝ አስራ ሰባት የተሰኘው ፊልም ነው። በአካዳሚ ውድድር ግንባር ቀደም ተፎካካሪ ሆነው በብዙ ድምጾች ለዓመቱ የተመረጡትን ሲመራ ቆይቶ ኋላ ላይ ታዲያ ሶስት ሽልማቶችን በመውሰድ አይነት ጆከር የተሰኘው ፊልምና ሌሎችም የድርሻ ድርሻቸውን ወስደዋል። አድማጮች፣ እኛም ከጊዜ ጋር እየተሽቀዳደምን ነው። ሰዓታችን እያለቀ ይመስላል። በሰፊው በራዲዮ መጽሔት እመለስበታለሁ። ለአሁኑ የማጠቃለያ ዜናውን ከአዳነች ውሳ እንሰማለን። ዓመታዊ ጉባኤውን ሲጀምር በአፍሪቃ ዙሪያ እየተላለፉ ያለውን ግጭት እየተስፋፋ ያለውን ግጭት በመፍታት ተግባር ድርጅቱ ቀዳሚ ሚና እንዲይዝ ለማድረግ የአፍሪቃ ሀገራት መሪዎች ቃል ገቡ። ቻይና ውስጥ በኮሮና ቫይረስ የሞቱ ሰዎች ብዛት ከ900 በላይ መድረሱ ታውቋል። ብሪታንያ ላይ የኮሮና ቫይረስ በሽተኞች ቁጥር በመጨመሩ ቫይረሱ በሕዝብ ጤንነት ላይ አደጋ ነው ሲል መንግስት ለማወጅ ተገዷል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴዎድሮስ አድሃኖም ዛሬ ሲናገሩ ቻይና ባልደረሱ ሰዎች መካከል ከሰው ሰው የሚተላለፍ ኮሮና ቫይረስ ትልቁን እሳት የሚያቀጣጥል ብልጭታ ሊሆን ይችላል ብለዋል። ብሪታንያና ፈረንሳይ ውስጥ ቻይና ባልደረሱ ሰዎች ላይ ኮሮና ቫይረስ መታየቱን እንደ ምሳሌ ጠቅሰዋል። አራት የቻይና ወታደራዊ ኃይል አባላት በዩናይትድ ስቴትስ የኮምፒውተር መረብ ሰርስረው ገብተው ኢኳፋክስ ከተባለው የብድር አከፋፈል ዝርዝር አገልግሎት የግለሰቦችን ሰነድና የንግድ ምስጢሮችን ሰርቀዋል ሲሉ ህግ አስከባሪ ባለሥልጣኖች ዛሬ አስታውቀዋል። ፓራሳይት የተባለው ፊልም ትላንት ማታ በተካሄደው የሆሊውድ የኦስካር ሽልማት ስነ ስርዓት ምርጥ ተንቀሳቃሽ ስዕል የሚል ሽልማት አግኝቷል። በፊልም አካዳሚ ሽልማቶች ጽና ሁለት አመራ ፊልም እንዲህ አይነት ሽልማት ሲያገኝ ለመጀመሪያ ጊዜ ነው። አዳነችን ለዜና ማጠቃለያው አመሰግናለሁ። አድማጮች ስርጭታችን ሊገባድድ የቀሩን ጥቂት ደቂቃዎች ናቸው። በ31 ሜትር ባንድ በ22 ና በ25 አጭር ሞገድ በናይል ሰዓት እንዲሁ ሙዚቃዊ ጀመረ ይመስላል። የስንብቱ ዜማ ከትግርኛ ስርጭት የትግርኛ ስርጭት ይቀጥላል ሰዓት አለ ከአቀናባሪዎችን ብርሃነ ሀልዩ ና ከተኪ ስርጭት መሀንዲስ እንዲሁም ከዋና አዘጋጁ ሰለሞን አባት ና ከተቀሩ ባልደረቦቻችን ጋር በዚሁ ስናብታለሁ ያስተናገድ ኳችኋል አከብደንኝ። ነገ ማክሰኞ ከምሽቱ ሶስት ላይ እንመለሳለን። እንዳልኩት የትግርኛ ስርጭት እስከሚደርስ ድረስ በዚህ ማህሙድ አህመድ የጉራግኛ ዜማ እንለያችሁ። መልካም ምሽት፣ ደህና እደሩ። تپ ته منه ماجه اي نا اي نا كاب أربعة تغصاب أربعة تنفر أن ويك عصر تغصاب عصر تنفر أن أبو عصر تتشعطن عصران حموشتن ميتربان كمونا بنايل